ሂራ ይባላሉ። አራዳ ክፍለ ከተማ ቀድሞ ከነበረው ነገር አንጻር ስታይ አብሮ የመስራትና ህዝቡ ጋር የመውረድ ነገር ይታያል። ስራውን ወደፊት የሚታይ ነገር ቢሆንም ማለት የፈለግኩት ምንድን ነው ፖለቲካ ፓርቲ በምርጫ ባያሸንፍም አይዲያውን ተቀብሎ አብሮ ለመስራት ፈቃደኛ ስለሆኑ ከሶስት ፖለቲካ ፓርቲዎቹ ብልጽግና ፓርቲዎች ጋር አብሮ ለመስራት ሹመትም አግኝተዋሉ። ከዚህ በፊት አንድ አይነት ፓርላማ ነበር የሚታየው። ተቋሙ አይኖርም። ብዙን ጊዜ የሚነሳው ጥያቄዎቹ ሁሉም ሰው ተቀባይነት እንዳገኘ ተደርጎ ይጨበጨብበት ነበረ። ስለዚህ እዛ ጋር ምን ይኖራል አይዲያ ተቃራኒ የሆነ ሰው ካለ አልቀበልም ማለት ነገር ኮመንቴ የመስጠት ነገር ይፈጠራል ማለት ነው፣ በመሀላቸው ያ ለስራውም ጥሩ ነገር ይፈጠራል። ይሳ ይቀባላለሁ። የአዲስ አበባ አቤት አደባባይ የተዘጋጀው ፕሮግራም ላይ የኬንያው ፕሬዚዳንት ሲናገሩ ምናሉ፣ ጠቅላይ ሚኒስትር አብይ እርሶ የመረጦት ህዝብ ያልመረጦትን ህዝብ የሁሉም ጠቅላይ ሚኒስትር ነው እና እንደዛ ብለው ገልጸዋል። ያንን ያነሳበት ምክንያት ደግሞ ምንድን ነው? ዛሬ ካቢኔያቸውን ሲያዋቅሩ ተፎካካሪ ፓርቲዎች ጭምር ስለሆነ የተካተቱት ከዛ አባባል ጋር ስለተመሳሰለብኝ ነው ያንን መስዋዕት ነው። ምናልባት የተወሰነ ህዝብ እነዚ ተፎካካሪ ፓርቲዎች መርጦ ሊሆን ይችላል። ግን አብላጫው ድምፅ የጠቅላይ ሚኒስትር የሚመሩትን ፓርቲ ስለሆነ የመረጠው እነሱ የመረጧቸው መሪዎቻቸው ስራ እንዲሰሩ የተመሰረተውን መንግስት ውስጥ አስተዋጽኦ እንዲያደርጉ እድሉ ስለተመቻቸላቸው ያ በጣም ጥሩ ነው ብዬ አስባለሁ። በአጠቃላይ የምክር ቤቱ ስብሰባ በጣም በጥሩ ሁኔታ የተካሄደ ይመስላል። የቀረቡት እጩዎችም ጥሮች ናቸው ብዬ ነው የማስበው። ምክንያቱም ከተፎካካሪ ፓርቲ መግባቱ ወደፊት ኢትዮጵያ ጥምር ፓርቲ ቢኖር ወደፊት ሀገር ለመመስረት በጣም ምቹ ይሆናል። ሌላው ደግሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር የረጅም ጊዜ ልምድ ስላላቸው አቶ ደመቀ መሆናቸውም ጥሩ ነው። እንደገና በምክትል ጠቅላይ ሚኒስትርም ቢሰሩ ጉዳት የለውም እየሰሩ ስለሆነ ጠቅላይ ሚኒስትሩ ምክትል ጠቅላይ ሚኒስትሩ እንደውም ስራ ይፈታሉ ብዬ ነው የማስበው። ምናልባት ሌላ ስራ ካልተሰጣቸው ነው። ለምሳሌ አሁን ከውጭ ሀገራት የሚመጣውን ጫና ብልጽግና ፓርቲ የሚያዩበት አንግል እና ሌላ ተቃዋሚ ፓርቲዎች ደግሞ የሚያዩበት አንግል የተለያየ ነው የሚሆነው እና የተለያዩ የሚመስሉ ሀሳቦች ወደ መድረክ መጥተው በውይይት ደግሞ ከእነዚያ ከሁለቱ ከተ ባዘጋጀው ሀሳብ ውስጥ የተሻለ መፍትሄ ይዞ ሊመጣ ስለሚችል እንደዚህ ነገሮች መፈጠራቸው ለኢትዮጵያ፣ ለህዝቡ የሚጠቅም ነገር ከዛ ውስጥ ሊወጣ ይችላል። ያስባ ለምሳሌ ንበልና ኢንጂነር ስለሺ በቀለ ልናስበው እንችላለን ብዙ ስለ ኢትዮጵያ ሲከራከሩ የነበረ ሰው ናቸው እና እሳቸው እዛ ጋር አሁን ሹመት ቦታ ስናጣ ምንድነው የተደረገው የሚለው ሊሰማ ይችላል። ግን አገሪቷን ይጠቅማል በሚለው ቦታ መንግስትም ግለሰቡን ተነጋግረው የፈጸሙት ነገር ሊኖር ይችላል የሚለው ሀሳብ አለኝ። ከዛ ውጭ ግን ፕሬዚዳንታችን ሳህለወርቅ ለምሳሌ ውጭ ጉዳይ ብትሆን የተሻለ ነገር ሊያገኝ ይችላል መንግስትም